አውሮፓና ጀርመን ስደተኞች ወደ ጀርመን በብዛት መግባታቸው የገቡትም የሚስተናገዱበት መንገድ ሕብረተሰቡን ሲያከራክር የከረመ ጉዳይ ነው። ጦርነትና ጭቆና ከሀገራቸው አፈናቅሏቸው በአደገኛና እጅግ አስቸጋሪ ጉዞ ጀርመን ለመድረስ የቻሉትን ስደተኞች በጥሩ ሁኔታ የሚያስተናግዱ በበጎ ፈቃድ የተንከባከቡና የሚንከባከቡ ብዙዎች ናቸው። በአንጻሩ ስደተኞች ለምን ወደ ሀገራችን መጡ ብለው የሚያማርሩ ከዚያም አልፈው የተጠለሉባቸውንና ወደፊት ለሚመጡትም የተዘጋጁ ቤቶችን የሚያቃጥሉም የህብረተሰብ ክፍሎች አልጠፉም። በተለይ ቀኝ ጽንፈኞችና ከእነርሱ ጋር የሚተባበሩ አመጸኛ ጋጠወጥ ቡድኖች በጦርነት ከተመሰቃቀሉ የሙስሊም ሀገራት የተሰደዱ ህዝቦች በብዛት ጀርመን መግባታቸውን አጥብቀው መቃወማቸው ቀጥሏል። እነዚሁ ኃይሎች ጀርመን ስደተኞችን መቀበሏን የሚደግፉ ፖለቲከኞችንም የጥቃት ኢላማቸው አድርገዋቸዋል። አንዳንድ ወገኖች ይህን መሰሉ እንቅስቃሴ ባጭሩ ካልተቀጨ ሁኔታው ከቁጥጥር ውጭ ይሆናል የሚል ስጋት አላቸው። ፕሮፌሰር ቮልፍጋንግ ካሹባ የበርሊኑ የውህደትና የውጭ ዜጎች ጉዳይ የምርምር ተቋም ኃላፊ ናቸው። በእርሳቸው አስተያየት ስጋቱን ለማጥፋት በይሆናል የሚሰጡ አስተያየቶችንና አስቀድሞ የሚደረስ የሚደርስባቸውን መጥፎ ድምዳሜዎች መከላከል ያሻል። ፖለቲካው፣ መገናኛ ብዙኃን እንዲሁም ምሁራን ኃይላቸውን አሰባስበው የሚሆነውንና የሚደረገውን ካልተጋፈጡ አዎ፣ አንድ ነገር እየተብላላ ነው። በዚህም የተነሳ የተወሰኑ የህብረተሰብ ክፍሎች በተለይም የቀኝ አክራሪ ቡድኖች ህዝቡ ላይ በሰፈነው ፍርሃት ላይ ለመፈናጠጥ ይሞክራሉ። ጀርመን ውስጥ በተገን ጠያቂዎችና በስደተኞች ምክንያት ማንም መኖሪያ ቤቱን አላጣም። ስራውን አልተነጠቀም። የቤተሰብ አባላቱ ጉዳት አልደረሰባቸውም። ከዚያ ይልቅ አሁን የሚሰማው በዋነኝነት ግምቶችና አስቀድሞ መጥፎ ድምዳሜ ላይ መድረስ ነው። እናም ይህንን ካልተከላከል ነው ወደ ችግር እያመራን ነው። ምሁሩ ለዚህ አባባላቸው በምሳሌነት ያነሱት ከአንድ ሳምንት በፊት በምዕራብ ጀርመኗ በኮሎኝ ከተማ ሄነሪተ ሬከር የተባሉ ፖለቲከኛ ለከተማይቱ ከንቲባነት ለመወዳደር በምርጫ ዘመቻ ላይ ሳሉ በስለት መወጋታቸው ነው። በኮሎኝ ማዘጋጃ ቤት የማህበራዊ የውህደትና የአካባቢ ጉዳዮች ኃላፊ የነበሩት ሬከር ከሶሪያና ጦርነት ከሚካሄድባቸው ሌሎች ሀገራት ተሰደው ኮሎኝ ለገቡ ተገን ጠያቂዎች መጠለያ የማመቻቸት ኃላፊነት እየተሰጣቸው ባለስልጣን ነበሩ። በምርጫው ዋዜማ አንገታቸው ላይ በስለት የወጋቸው ግለሰብ ጥቃቱን ያደረሰው በውጭ ዜጎች ጥላቻ መንስኤ ነው ማለቱን የከተማይቱ ባለስልጣናት ተናግረዋል። ሬከር በጥቃቱ ማግስት ሳይስተጓጎል በተካሄደው ምርጫ የኮሎኝ ከንቲባ በመሆን ተመርጠዋል። ቀስ በቀስ ወደ ፖለቲከኞችም የተሻገረው ጥቃት አሳሳቢ ነው ያሉት ካሹባ ያለፈው ሳምንቱ ጥቃት በአንድ ግለሰብ ቢፈጸምም ተመሳሳይ አስተሳሰብ ያላቸውን ቡድኖች የሚወክል መሆኑ ሊዘነጋ አይገባም ብለዋል። ካሹባ ፖለቲካው፣ ህብረተሰቡና መገናኛ ብዙሃን ጥላቻን የሚያስተጋቡ አስተሳሰቦችን እና ቋንቋዎችን በቆራጥነት እንዲጋፈጡ ያሳስባሉ። ስደተኞች ጀርመን መግባታቸውን የሚቃወሙ የህብረተሰብ ክፍሎችን ካሹባ በሁለት ዋና ዋና ቡድኖች ይከፍሏቸዋል። አንደኛዎቹ ጸረ ስደተኞች አቋም የያዙትን የሚደግፉና የሚያበረታቱ ናቸው። ይህ ትልቅ ቡድን ነው። እነዚህ ሰዎች አርባዎቹ የእድሜ ክልል ውስጥ ያሉና በአንጻራዊነት እስካሁን ጸጥታ የሰፈነበት ሕይወት ውስጥ ያሉ ናቸው። በሚኖሩበት መንደር ወይም ከተማ እስከ ዛሬ ያላጋጠማቸውን የሚያዩ የህብረተሰብ ክፍሎች ናቸው። ሌላኛው ቡድን ደግሞ አነስተኛ ቡድን ነው። እነዚህ ከቀኝ ጽንፈኞች ይመደባሉ። በዚህ ቡድን ውስጥ የተደራ ወንጀል ይፈጽማል። ይህም እሳት መለኮስ፣ የጥቃት ዛቻ፣ የስደተኞች መጠለያዎችን ማውደም እንዲሁም ስደተኞችን የሚረዱ ሰዎችን ማጥቃትን ይጨምራል። በካሹባ አባባል እነዚህ ሰዎች ከነርሱ የተለየ አስተሳሰብና ከአብዛኛው ጀርመን የተለየ መልክ ያላቸውን የሚኖሩበትን ቦታ መምረጥ እንዳይችሉ ይሞክራሉ። ተጨባጭ ነገር ሳይዙ በፈጠራ ወሬ በሰው ላይ ፍርሃት አሳድረው በቋፍ ላይ ያሉ ሁኔታዎችን ያባበሳሉ በዚህን መሰሉ ተግባር ከተሰማሩት ውስጥ እስልምና በምዕራቡ ዓለም እንዳይስፋፋ እታገላለሁ የሚለው ራሱን የአውሮጳ አርበኞች ብሎ የሚጠራው ፔጊዳ የተሰኘው ቡድን ነው። በምስራቅ ጀርመኗ በድሬስደን ከተማ ከአንድ ዓመት በፊት ንቅናቄውን ጀምሮ ተቃውሞ ሲበረታበት ገለል ብሎ የነበረው ፔጊዳ በርካታ ስደተኞች ወደ ጀርመን ከገቡ በኋላ እንደገና ማንሰራራት ጀምረዋል። ፔጊዳ ባለፈው ሳምንት በድሬስደን ከ15 እስከ 20 ሺህ የተገመቱ ሰዎች የተካፈሉበት የውጭ ዜጎች ጥላቻ የተንጸባረቀበት ሰላማዊ ሰልፍ አካሂዷል። በዚሁ ሰልፍ ላይ የጀርመንን ባንዲራ የያዙ ታዳሚዎች ውጡ ውጡ የሚሉ መፈክሮችን አስተጋብተዋል። ለመራሄተ መንግስት አንጌላ ሜርክልና ለምክትል መራሄ መንግስት ዚግማር ጋብርኤል የተያዙ ቦታዎች ተብሎ የተጻፈበትና ለሰዎች መሰቀያ የተዘጋጀ ገመድ የሚያሳይ ምስል ይዘው የወጡም ሰልፈኞች ነበሩ። የፔጊዳ እንቅስቃሴ እንደተጀመረ ሜርክል ህብረተሰቡ ራሱን ከዚህ ቡድን እንዲያገል ጥሪ አስተላልፈው ነበረ። ቡድኑን አመጽ የሚያነሳሳና ቀኝ ጽንፈኛ ያሉት የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር ደግሞ ባለፈው ሳምንት በሰጡት መግለጫ ከቡድኑ ጋር ለሚተባበሩ ማስጠንቀቂያ አስተላልፈዋል። ከጥቂት ጊዜ ጀምሮ የሕገ መንግስት በቃ ባለስልጣን ፒጊዳን በመከታተልና በመቆጣጠር ላይ ነው። እንደምናስታውሰው መጀመሪያ ላይ ስለ ፒጊዳ ምንነት ጽንፈኛ ይሁን አይሁን ብዙ ክርክር አስነስቶ ነበር። እናም አሁን የትኛው ነው የሚለው አያሻማም፤ ድርጅቱ ቀኝ ጽንፈኛ መሆኑ ታውቋል። ጥገኝነት ፈላጊዎችን በጥቅል ወንጀለኛ፣ ፖለቲከኞችን በሙሉ ደግሞ ከሃዲዎች ሲሉ ፈርጀዋል። ይህ ደግሞ ከየትኛውም ዲሞክራሲያዊ መግባቢያ በጣም የራቀ ነው። በመሆኑም ማንኛውም ስጋቱን ለመናገር ወይም ለማስተጋባት ወደዚያ የሚሄድ ሰው ሁሉ ክትትል እንደሚደረግበት ማወቅ ይኖርበታል። ጀርመን የገቡትን ስደተኞች ወንጀለኛ የሚለው ፔጊዳ ወደ መጡበት እንዲመለሱ ይጠይቃል። የተለየ አመለካከት እንዳለው የሚናገረው ይኸው በቀኝ ጽንፈኝነት የተፈረጀው ቡድን ከራሱ አመለካከት ውጪ የሆኑ ሌሎች አስተሳሰቦችን መስማትም ሆነ ማወቅ አይፈልግም። ይህን መሰል አስተሳሰብ የሚያራምዱ ቀኝ ጽንፈኞች በጀርመን በተለያዩ አካባቢዎች የምክር ቤት መቀመጫዎችን አግኝተዋል። ካሹባ የጀርመን ጠንካራ የሲቪል ማህበረሰብ ግን እንደ ልባቸው ሊያንቀሳቅሳቸው አልቻለም ይላሉ። ራዲካልን ከርንን በእርግጥ ቀኝ ጽንፈኞች በብዙ አካባቢዎች መወጣጫ ለመያዝ ሙከራ ያደርጋሉ። ይህ ሙከራቸው ግን አይሳካላቸውም። ምክንያቱም ከመጀመሪያው አንስቶ የሲቪል ማህበራት በግልጽ ሀሳባቸውን ይቃወማሉና ነው። ይህ አይነቱን ገጽታ ማሳየት በጣም አስፈላጊ ነው። ይህ እንዲያ መሆን የለበትም። እኛ የህብረተሰብ ማዕከል ነን፣ እናንተ ደግሞ ቦታችሁ ጠርዝ ላይ ነው ብለው የሚናገሩና ልምድ ያላቸው ግለሰቦች ለዚህ ይህ አይነቱ አላማ መቆም ይገባቸዋል። ህብረተሰቡ በራሱ ተነሳሽነት ይህን አደገኛ አካሄድ እንዲገታ የሚያሳስቡት ካሹባ መሰረታዊ ችግር ጉዳዩ አስፈላጊው ትኩረት ሳይሰጠው መቅረቱ ነው ሲሉ ያስረዳሉ። መቼም ቢሆን ሁሉንም ነገር በቁጥጥራችን ስር አድርገን አናውቅም። ይህንን መርሳት የለብንም። ከቀኝ ጽንፈኞች አመጽጋ ከ20 ዓመት በላይ ዘልቀናል። ከዚህ አስቀድሞም እንዲሁ ያኔ በጣም ረጅሙን መንገድ ነበር የምንመለከተው። ያም አንድ ነገር እንዲያደርግ አድርጎናል። እኛ ከአሁን በኋላ ልንቆጣጠረው ያልቻለውና የማንችለው አንድ አነስተኛ መዋቅር አለ። በግልጽ መባል ያለበት ነገር ቢኖር የፖለቲካው የቀኝ አይን አሁንም እንደታወረ መሆኑ ነው። በተጨማሪም በዚህ የጨለማ የምስጢር ትግል ጀርመን ውስጥ የተገደሉትና ጉዳት የደረሰባቸውን በእርግጥ በትክክል ቆጥረን አናውቅም። በመቶዎች የሚቆጠሩ መሆናቸውን ነው በመካከሉ ያወቅ ነው። ስለዚህ ቁጥጥሩ ፈጽሞ ስላልነበረ ለረጅም ጊዜ ተቀብለናቸው ቆይተናል። ካሹባ ይህን መሰሉ አመፅ ወዴት ሊደርስ እንደሚችል አሁን እየታየ ነው ይላሉ። የሚጮሁ ጥቂቶች የማይናገሩትን የብዙዎችን ድምፅ መሸፈን መቻላቸው ለአሁኑ ደረጃ አብቅቷቸዋል እና ይህ መቀየር አለበት ሲሉም ያሳስባሉ። የጀርመን መንግሥት ባለፈው ሳምንት መጨረሻ ላይ እንዳስታወቀው በስደተኞች መበርከት ምክንያት የቀኝ ጽንፈኞች ጥቃት አሳሳቢ ሁኔታ ላይ ደርሷል። ሊገባደድ ሁለት ወራት በቀሩት በጎርጎሮሳዊ 2015 ዓ.ም በጀርመን በተገን ጠያቂዎች መጠለያዎች ላይ 580 ጥቃቶች መፈጸማቸው ተነግሯል። መንግስት በቅርቡ በስደተኞች መጠለያዎች ላይ ሊጣሉ የታቀዱ ሌሎች ጥቃቶችን አክሽፎ ተጠርጣሪዎችን መያዙንም አስታውቋል። ስደተኞች ወደ ጀርመን በብዛት ከገቡ በኋላ የተከተለውን ተቃውሞና አዝማሚያውን ያስቃኘን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።